ጥያቄ 22 ኒፋቅ ምንድን ነው? አይነቶቹስ? መልስ፣ አንደኛ ከባዱ ኒፋቅ ይህም ላይ ላዩን አማኝ መስሎ በውስጥ ክህደትን መደበቅ ነው። ከእስልምና የሚያስወጣ ሲሆን ከከባዱ የክህደት አይነትም የሚመደብ ነው። የላቀው አላህ እንዲህ ብሏል إِنَّ الْمُنَافِقِينَ فِي الدَّرْكِ الْأَسْفَلِ مِنَ النَّارِ وَلَنْ تَجِدَ لَهُمْ نَصِيرًا منافقان بأرقد كأسات بتاتشين يو أزكت لانسوم لأن السم ردات أتقن يلاتشو سورة النساء أربع مست هلتن يو من يو منافق نو عند معشات قال المفرس أنه እምነትን መክዳት የመሳሰሉት ናቸው። ከእስልምና የሚያስወጣ ባይሆንም ባለቤቱን ግን ለቅጣት የሚዳርግ ኃጢአት ነው። የአላህ መልእክተኛ ሶለላሁ አለይሂ ወሰለም እንዲህ ብለዋል፣ የሙናፊቅ ምልክቱ ሦስት ናቸው፦ ሲናገር ይዋሻል፣ ቃል ሲገባ ቃሉን ያፈርሳል፣ ሲታመን ይክዳል። ቡኻሪና ሙስሊም ዘግበውታል።